በፈረንሳይ መቀመጫቸውን ያደረጉት ቢአርኤል እና አርቴሊያ የተሰኙት ሁለት ኩባንያዎች የኢትዮጵያ ታላቁ ህዳሴ ግድብ ወደ ግብጽ እና ሱዳን የሚፈሰው የውሃ መጠን እና በተፈጥሮ ላይ ሊኖረው የሚችለውን ተጽዕኖ ለማጥናት የተዋዋሉት ከአንድ ዓመት በፊት ነበር። በዚያን ጊዜ ጥናቱን ለማጠናቀቅ 11 ወራት እንደሚወስድም የቢአርኤል የበላይ ኃላፊ ጊለስ ሮኩሊየን ጠቅሶ ነበር። የግብፅ የውጭ ጉዳይ ሚኒስትር ሳሜ ሹኩሪ ባለፈው ሳምንት ከኢትዮጵያ አቻቸው ዶክተር ወርቅነህ ገበየሁ ጋር በኒውዮርክ በተባበሩት መንግስታት ስብሰባ ጎን በተገኙበት ጊዜ በግድቡ ላይ የሚደረገው ጥናት ሂደት ዘገምተኛነት እንዳሳሰባቸው ገልጾ ጥናቱን እንዲከታተል የተቋቋመው የሶስትዮሹ የብሔራዊ የቴክኒክ ኮሚቴ እንቅስቃሴ እንደተጠበቀው አለመሆኑን ጠቅሷል። ያዎቹ ከጥቂት ጊዜ በፊት የመጀመሪያውን የጥናቱን ዘገባ ለሶስት የዮሹ የብሔራዊ የቴክኒክ ኮሚቴ እንዳስረከቡና በዚሁ ላይ ከሶስት በላይ ውይይቶች እንደተደረጉ የግብፅ ውጭ ጉዳይ ሚኒስትር ቃል አቀባይ አህመድ አቡዘይድ ዛሬ ለዶቼ ቬለ ተናግረዋል። ይሁን እንጂ ምንም እንኳን ግብፅ ከአራት ወር በፊት ለኮሚቴው በቀረበው ዘገባ ላይ ብትስማማም፣ ከሌሎቹ አገሮች ጋር የጋራ መግባባት ላይ መድረስ አለመቻሏን ቃል አቀባዩ ተናግረዋል። እንደሚታወቀው የቴክኒክ ኮሚቴው ኩባንያዎቹ የሚወስዱትን እያንዳንዱን እርምጃ እና ውሳኔ ማጽደቅ አለበት። በአሁኑ ሰዓት ኩባንያዎቹ ባቀረቡት የጥናቱ የመጀመሪያ ዘገባ ላይ ኮሚቴው ከሶስት ዙር በላይ ውይይት አድርጎበታል። ይሁን እንጂ ኮሚቴዎቹ የጋራ ስምምነት ላይ መድረስ አልቻሉም። ለዛም ነበር እኛ ስምምነት ላይ መድረስ እንዲችሉ በጉዳዩ ላይ እንዲወያዩ የሚኒስቴሮች ስብሰባ የጠራ ነው። በኮሚቴው ውስጥ የተወከሉት አገሮች በውይይቱ ዙር አቋማቸው መቀየር አልፈለጉም። በእኛ አስተያየት ጊዜ እየባከነ ስለሆነ ስለሆነ ጉዳዩ አሁን በሚኒስቴሮች ደረጃ መታየት አለበት። ግብጽ የሚኒስቴሮቹ ስብሰባ በካይሮ ላይ እንዲደረግ ለኢትዮጵያና ለሱዳን ጥሪ አድርጋ መልስ በመጠባበቅ ላይ መሆኗን አህመድ ለዶቼ ቬሌ ገልጸዋል። ጥናቱ በተቀመጠለት የጊዜ ሰሌዳ እየተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም በኢትዮጵያና በግብጽ መካከል ያለው ግንኙነት ተጠናክሮ እንዲቀጥል የውጭ ጉዳይ ሚኒስትሮቹ እንደሚሰሩ በኒውዮርክ ውይይታቸው ላይ ግልጽ ማድረጋቸውንና የግድቡን ጥናት በተመለከተ ሌላ የተነሳ ልዩ ሀሳብ አለመኖሩን ገልጸዋል። የተለየ ነገር የለም። በሁለቱ ሀገሮች የቴክኒክ ባለሙያዎች መካከል ያለው ውይይት መልካም ነው። ከግድቡ አሰራር ጋር በተያያዘ ሲካሄድ የነበረ መደበኛ ውይይት ነው። እሱ ተጠናክሮ እንዲሄድ ጥሪ ቀርቧል። ይሄ የሁለቱም የውጭ ጉዳይ ሚኒስትሮች የሁለቱም ሀገሮች አቋም ነው። ከዚህ የተለየ ነገር አልተነሳም። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የግብጽን ስጋት እንደሚረዱትና ኢትዮጵያ ሶስቱ ሀገሮች የተፈራረሙትን ዲክላሬሽን ኦፍ ፕሪንሲፕልስ እንደምታከብር መግለጻቸው የሚታወቅ ነው። ይህን ጉዳይ በተመለከተ በዶቼ ቬሌ የፌስቡክ ድረገጽ ላይ ባካሄድ ነው ውይይት ከተሳተፉት መካከል አንዳንዶች ግድቡ በታችኛው ተፋሰስ ሀገሮች ላይ ጉዳት ያደርሳል ሲሉ፣ ሌሎች ደግሞ የግድቡ ጥናት ዘገየም፣ ፈጠነ ኢትዮጵያ እንደሆነ ስራዋን እየሰራች ነው በማለት አስተያየታቸውን አጋርቶናል።